ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ሰላም፣ የአገር ልጆች እንደምንሰነበታችሁ። ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የአይኖስፌሪክ ከረንት ልዩነትና በጂኦ ማግኔቲክ መስክ ላይ ያለውን ተጽዕኖ የሚያወሳ ዝግጅት ወደ እናንተ ማድረሳችን ይታወሳል። የመሬታችን ማግኔቲክ ፊልድ ተዛባ ማለት ወይ ጨመረ ወይ ቀነሰ ማለት በጣም ኢምፕሊኬሽን አለው የሚያሳይ ነገር አለው። ለምሳሌ ናቪጌሽን ከአንድ ቦታ ወደ ሌላ ቦታ ኮምፓስ ተጠቅመን የምንቀሳቀስ ከሆነ የማግኔቲክ ፊልድ ነው የምንጠቀሙት። የሚጠቀሙ አሁን ኮምፓስ የሚጠቀሙ እንዲህ አይነት ነገር ነው ይሆ የማግኔቲክ ፊልድ አማውንት ወይ ደግሞ የነበረው ነገር የሚንቀሳቀስ ወይም ደግሞ ለወጥ ከሆነ ወደምንሄድበት ዳይሬክሽን ልዛባብን ይችላል ማለት ነው። በዛሬው መሰናዷችን አዲስ ርዕሰ ጉዳይ ልናነሳ ወደናል። ተመራማሪዎች ምድራችንን በማጥናት የአየር ንብረት መቀያየርን ቀድሞ በማወቅ አስፈላጊ መረጃዎችን ለህብረተሰቡ በማድረስ ሰዎች በቂ ጥንቃቄ እንዲያደርጉ ማሳሰብ ችለዋል። ምድራችን ላይ ለሚከሰተው ለውጥ አያሌ መንስኤዎች እንዳሉት ተመራማሪዎች ያስረዳሉ። የህዋን አየር ሁኔታ በቅጡ አለማጥናት በምድር ላይ ለሚደርሰው ጉዳት ተጨማሪ እርዳታ እንደማድረግ ይቆጠራል። ውድ ከምድር እስከ ህዋ መሰናዶ አድማጮቻችን፣ በዚህ ዝግጅታችን የህዋ የአየር ሁኔታ ላይ ትኩረቱን ያደረገ ሳይንሳዊ መረጃን ወደ እናንተ እናደርሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። የህዋ ወይም የስፔስ አየር ሁኔታ ላይ በጥልቀት ምርምር ማካሄድ ምድር ወይም ሌሎች ፕላኔቶች ላይ የሚደርሰውን ተጽዕኖ አስቀድሞ እንደ መከላከል ይቆጠራል። ዶክተር ንጉሴ መዝገበ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ መሪ ስራ አስፈጻሚና ተመራማሪ፣ የህዋ አየር ክልል የምንለው ከምድር አየር ክልል በምን ያህል ርቀት ላይ ያለውን እንደሆነ በሚከተለው መልኩ ያብራሩልናል። አያይዘውም የህዋ የአየር ሁኔታ ስንል ምን ማለታችን ነው ገለጻ ያደርጉልናል። አሁንም በድጋሜ አብራችሁን እንድትቆዩ እንጋብዛለን። ስሜ ዶክተር ንጉሴ መዝገበ እባላለሁ። በስፔስ ና ጂኦ ስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ መሪ ስራ አስፈጻሚ እና ተመራማሪ ነኝ። ስፔስ የሚለውን በስምምነት የተሰጠ ትርጉም ነው። ስፔስ እና ማናቸውም ፕላኔቶች እንደ መሬት ያሉ ሌሎች ፕላኔቶች የራሳቸውን አካባቢ አየር አላቸው የከባቢ አየር የምንለው ሁሌ የምናውቀው ኦክሲጅን የምንተነፍሰው ኦክሲጅን ሌሎች ቅንጣቶችም እንደ ናይትሮጅንም ሌሎችን ኤሌመንቶች ያሉበት አካባቢ ነው። ከመሬት ከፍ እያልን ስንሄድ እየቀነሰ ይዘታቸው እየቀነሰ ይሄድና የሆነ አልቲቱድ ወይም ከፍታ ላይ ስንደርስ ቁጥራቸው ቀንሶ ኤሮፕሌኖች የሚበሩበት ከፍታ መንቀሳቀስ የማይችልበት ደረጃ ይደርሳል። እንደሚታወቀው ፕሌኖች የሚበሩት ወይም አውሮፕላኖች የሚበሩት ወደ 1 12 እስከ 13 ኪሎ ሜትር ገደማ ነው። ከዛ በላይ ከፍ ቢሉ መብረር አይችሉም። እንዲሁም ሆነ ግን እያለ እያለ ወደ 8 83 84 ኪሎ ሜትር አካባቢ ቶታሊ የታችኛው ከባቢ አየር ተመናምኖ ወይም ፓርቲክሎቹ ቁጥራቸው አንሶ የህዋ ወይም የኢምፒቲ ቫኪዩም ባህሪ ያሳያል። ስለዚህ ካልማን የሚባለው ሳይንቲስት ይህንን ነገር ኖቲስ አደረገና ሀያዎቹ መጀመሪያ ሚድ ሀያዎቹ ክፍለ ዘመን አካባቢ ይህንን የስፔስና የታችኛው አካባቢ አየር መለያ አድርጎ የተጠቀመበት ግን ይህንን ቱርቦ ፖውዝ የሚባልም አለ። እነዚህ የጠቀስኳቸው ያሉት ቅንጣቶች ሚክስ የማያደርጉበት ደረጃ ይደርሳሉ። ቱርቦ ፖውዝ የሚባለው እሱ ደግሞ ወደ መቶ ኪሎ ሜትር አካባቢ ነው። ስለዚህ በስምምነት ስፔስ የሚባለው ከመቶ ኪሎ ሜትር በላይ ያለውን ስፔስ ተብሎ ዴዚግኔት ይደረጋል ከዚህ ጋር ተያይዞ ከዛ በታች ይሄ ከባቢ አየር የምንለው ታችኛው ክፍል የአንድ አገር ከላይ እንደው ፍላይት በሚኖርበት ጊዜ አውሮፕላኖች በሚበሩበት ጊዜ እንኳን ፍቃድ ይጠይቃል። የእኔ አየር ክልል ነው ይባላል። ስፔስ የምንለው ማንም በሌላ ላይ እንደዚህ አይነት ፍቃድ የማይጠይቅበት ለሁሉም የተሰጠ ከባቢ አየር ወይም የህዋው አካል ነው። መሬት እና ሌሎች ፕላኔቶችም እንደየከባቢ አየሩ ከፍታ ሊለያይ እንደሚችል ነው። እንደ ምድር ግን ከመቶ ኪሎ ሜትር በላይ ያለውን ህዋ ወይም ስፔስ እንለዋለን። ከታች ያለውን ከባቢ አየር የምንለዋለን። ስፔስ ዌዘር ቀጥታ ትርጉሙ የዌዘር ወይም የሜቴሮሎጂ ኤክስቴንሽን ነው፣ የእሱ ቅጥያ ነው። የምናውቀው ሜቴዎሮሎጂ በየቀኑ ስለ ዝናብ፣ ስለ ሙቀት፣ ስለ ሌሎች እኛ የምናውቃቸው ፊልም የሚሰሙን ነገራቶች ትንበያም ይሰጣል፣ ጥናትም ያደርጋል። ስፔስ ዌዘር በቅርብ ጊዜ ነው። የሰው ልጅ በቴክኖሎጂ ላይ ዲፐንደንት እየሆነ መጥተዋል። ህይወታችን በሙሉ በቴክኖሎጂ የታገዘ ነው። የሳተላይቶች መኖር ህይወታችን አቅልሎታል። ኮሚኒኬሽን ከአንድ ጫፍ እስከ ጫፍ በሳትላይት አማካኝነት እንገናኛለን። ጂኤንኤስኤስ የምንላቸው ዳሰሳ፣ ከአንድ ቦታ ወደ አንድ ቦታ ለመሄድ ሳትላይቶች ላይ ሆኖ በሚልኩልን መረጃ ነው። ከአንድ ቦታ የማናውቀው ቦታም በቴክኖሎጂ ታግዘን ከቦታው ቦታ እንንቀሳቀሳለን። ፕሌኖች እንደዛው ነው። አየር ፍላይት በሚበሩበት ጊዜ ጋይድ የሚደረጉት የሚታገዙት በእነዚህ ቴክኖሎጂዎች ነው። እሱ ብቻ አይደለም። በርካታ አስትሮኖቶች ህይወታቸው ሳተላይት ላይ ተቀምጠው ኮሚኒኬት የሚያደርጉት ምድር ካለው በኮሚኒኬሽን ነው። ስለዚህ ይሄ እንዲሁ ስናስበው ቴክኖሎጂ ውስጥ ካለ ድረስ ምን ልንሆን እንችላለን? ምን ሊያጋጥመን ይችላል ብለን ብናስብ አንድ ተርም አሁን በቅርብ ጊዜ በጣም ስፔስ ወይዘር የሚለው በጣም ብዙ በጀት ተበጅቶለት የሚጠና ንትን ነው። ስለዚህ የፀሐይ የማናውቀው ፓርት ወይም ባህሪ ያላት ከፀሐይ ሁሌ የሚመጣ ቅንጣቶች አሉ ሶላር ዊንድ እንላቸዋለን። ይህንን ሌሊትም ቀንም ወደ ፀሐይ ወደ መሬትና ሌሎች ፕላኔቶች የምትልከው ፕሮቶንና ኤሌክትሮኖች በጣም ኢነርጄቲክ የሆነ ኃይል ያላቸው ቅንጣቶች አሉ። ይህንን ሁሌ በኖርማል ጊዜ እንደ ሶላር ዊንድ ሆኖ በእኛ መሬትም ያልፋል፣ በሌሎች ፕላኔቶችም እንደዚሁ ያልፋል። ግን ፀሐይ የራስዋ የተለያየ አክቲቪቲ አላት። እነዚህ ቅንጣቶች በብዛት ወደ መሬትም ወደ ሌሎች አቅጣጫም የምትልክበት ጊዜ ወይም ሶላር አክቲቪቲ የፀሀይ አክቲቪቲዎች አሏት። እነዚህ በጣም እንደ መሬት ላይ አውሎ ነፋስ እንደሚያስከትል ሄሪኬን እየተባለ በሌሎች በተለይ በዩሮፕ፣ በአሜሪካ በጣም የሰው ልጅን የሚፈታተን አደጋ እንደሚያስከትለው ሁላ ስፔስ ወይዘርም እንደዚህ አይነት ባህሪ ያለው ፍሌር የምንላቸው ሶላር ፍሌር የፍንዳታ የፀሐይን በብርሃን በራዲሽን መልክ እሱ ቀጥታ በብርሃን መልክ በኤክስሬይም፣ በሌሎች የኤሌክትሮማግኔቲክ ደረጃ ወደ መሬት መጥተው ሳተላይቶች ላይ ቀጥተኛ ጉዳት ያደርሳሉ። ኤሌክትሮኒክስ፣ ማናቸውም ኤሌክትሮኒክስ ላይ ጉዳት ያደርሳሉ። በሰው ህይወትም ካንሰር የሚያስከትል ኤነርጂ ሰውነታችን ገብተው ዲኤንኤያችን ይህ ዘር መል የሚባለውን ሊያዛባ ይችላል። ይሄ ቀጥተኛ እንትን ነው። በሲኤም የምንላቸው ደግሞ ፕላዝማው ራሱ ይሄ ጋዝ ሆት ጋዝ የሆነውን ከፀሐይ የሚመጣውን ራሱ መጥቶ በአብዛኛው የመሬትን ማግኔቲክ ፊልድ በሚጫንበት ጊዜ በርካታ መረበሽ ይፈጥርና አንደኛ ኮሚኒኬሽን በሙሉ የሳትላይት ኮሚኒኬሽን የምንለው በሙሉ ሊዛባ ይችላል። እስከ መቋረጥ ሊቋረጥም ይችላል ቶታሊ። ይሄ ማለት መሬት ላይ ሆነን እየተንቀሳቀስን ችግር ላይ መስለን ይችላል። አውሮፕላን ላይ የሚያበረው አብራሪ መሬት ካለው ትራፊክ ኮንትሮለር የሚገናኘው በእንደዚህ አይነት በሬዲዮ ዌቭ ነው። ይህንን በሚቋረጥበት ጊዜ የሰው ህይወት የሰው ንብረት ነው አደጋ ላይ የሚወድቀው። ናቪጌሽን፣ ይሄ ከአንድ ቦታ ወደ አንድ ቦታ የምንሄድበት የጂፒኤስ ሰርቪስ አገልግሎት ሙሉ ለሙሉ ዲስራፕት ወይም ሊቋረጥ ሊረበሽ ይችላል። እሱ ብቻም አይደለም፣ ቀጥታ አስትሮኖቶች ህይወታቸው አደጋ ላይ ነው የሚወድቀው። ኤሌክትሪሲቲ ሙሉ ለሙሉ የመቋረጥ እድል ሊያጋጥመው ይችላል። ይህንን በአብዛኛው በተለይ በሰሜንና በደቡብ ዋልታ ላይ ያሉት ሀገራት በተለይ በሰሜኑ በለጸጉ ሀገራት በጣም ያጠቃቸዋል። የመሬት ማግኔቲክ ፊልድ አካባቢ ትንሽ ከፈት ስላለ የተጋላጭነት እድላቸው ከፍተኛ ስለሆነ እነሱ ጋር በጣም ተጋላጭ ናቸው። ወደኛም ስፔስ ዌዘር የምንለው የሜቴዎሮሎጂ የዝናብ ሁኔታን ተከታትለን መረጃ እንደሚሰጠው የላይኛው የፀሐይን ባህርያት ምን ታስከትላለች? ዛሬ የምትልከው ፕላዝማ የምንለው መሬት ላይ ደርሰው ወይም ራዲሽን በቴክኖሎጂ፣ በሰው ሕይወት እና በመሰረተ ልማት መሬት ላይ ያለውም ስፔስ ላይ ያለ መሰረተ ልማት ምን አይነት አደጋ ሊያስከትል ይችላል። ከማስከተሉ በፊት ቅድሚያ አደጋውን አናላይዝ አድርገን ወይም አጥንተን ለሚመለከታቸው አካላት የምናደርስበት የምርምር ዘርፍ መሆኑ ነው ስፔስ ዌዘር። ፀሐይ በፕላኔቶች ላይ ተጽዕኖ ሊያሳድሩ የሚችሉ አስደናቂ ክስተቶችን መፍጠር የሚያስችል ኃይለኛ ጉልበት አላት። ይህ ተጽዕኖ ቴክኖሎጂን ሊያስተጓጉል የሚችል የጠፈር ተመራማሪዎችን አደጋ ላይ የሚጥል አልፎ ተርፎ የምድር አየር ንብረት ላይ ከፍተኛ ጉዳት ሊያስከትል የሚችል ችግሮችን ያስከትላል። የስፔስና ፕላኔታሪ ሳይንስ መሪ ስራ አስፈጻሚና ተመራማሪው ዶክተር ንጉሴ መዝገበ የህዋ አየር ሁኔታ በፕላኔቶች በተለይም በምድር ላይና በህዋ መሰረተ ልማት ላይ የሚያደርሰውን ተጽዕኖ በሚከተለው መልኩ ገልጸውታል። ከፀሐይ የሚመጣውን በሶላር ዊንድ የሚመጣውን ቅንጣቶች ወይም ነፋስ እንደ ነፋስ መልክ ሆነ የሚመጡትን በፀሐይ ቀን የምንለው ወይም ደግሞ የመሬት አካል ወደ ፀሐይ የሚያየውን አካል ነው መጀመሪያ የሚጋፈጠው ናይት ሳይዱ ወይም ደግሞ በጨለማው ሳይድ ይህንን ገፈት አያጋጥማቸው በተለያዩ ካታጎሪ ወይም ከፍለን ማየት እንችላለን። በዋናነት እነዚህ ሶላር ፍሌር የምንላቸው ራዲሽን ነው። እንደ ፀሐይ ብርሃን በስምንት ደቂቃ መሬት ላይ እንደሚደርሰው ሁላ ኤሌክትሮማግኔቲክ ራዲሽን ወይም ኤሌክትሮማግኔቲክ ዌቭ ራዲሽን ወይም ደግሞ የጨረር ጨረር የምንለው በጣም ኢነርጀቲክ በኤክስሬይ ሌቨል ከኤክስሬይና ከኤክስሬይ በላይ የሆኑትን በጣም ኃይለኛ የሆኑት ቅንጣቶች በአንዴ ወደ መሬት የሚመጡበት ክስተት ሶላር ፍሌር የፀሐይ እንደ ብርሃናማ ፍንዳታ ሲያስከትል ወደ መሬት ዴይ ሳይዱ ወይም ደግሞ ቀን የምንለውን ሳይድ በጣም ይጠቃል። ይህንን በፀሐይ ፍጥነት ወደ መሬት ስለሚመጣ የሚኖረን ጊዜም አጭር ነው። ስምንት ደቂቃ ነው ማክሲማም በፀሐይ። ስለዚህ ያንን በሚከተልበት ጊዜ ተጨማሪ ቅንጣቶች መሬት አትሞስፌር ላይ ገብተው የበለጠ አይናዊ ስለሚያደርጉት የነበረው ኦልሬዲ ተፈጥሮ የነበረው ኮሚኒኬሽን ከሳትላይት ወደ ምድር ወይም ከመሬት ትራንስሚተር በሳትላይት ወይም ደግሞ ፍሪኩዌንሲን ጋይድ አድርጎ ወደ ሆነ ቦታ ግንኙነት ይፈጥርልን የነበረውን የባሰ ይረበሻል። ወይም ከፍ ከነበረበት ከፍ ይላል፣ ወይም ከነበረበት ዝቅ ይላል፣ ወይም ቲክነሱ ስፋቱ ራሱ ሊጨምር ይችላል። ያ ማለት ኢስታብሊሽድ ወይም ተፈጥሮ የነበረውን ግንኙነት ወደ ታሰበለት ቦታ ላይደርስ ይችላል ወይም ሲግናሉ ሊዋጥ ይችላል። ስለዚህ ቀጥታ በእንደዚህ አይነት ነገር በፍሌር ጊዜ የሚያጋጥመው ቮልነረብል የሆነውን የኮሚኒኬሽን መሰረተ ልማት ነው። ቴሌ በዚህ ተጠቂ ነው። ቴሌ ስታብሊሽ የሚያደርገው የመቆራረጥ በተለይ ዋይርለስ የምንለው የዋይርለስ ኮሚኒኬሽናችን ቀጥተኛ በሶላር ፍሌር ኢፌክት አለው። ለዚህም ተብሎ ኤችኤፍ ወይም በሃይ ፍሪኮንሲ ሌቭል ላይ ያሉትን ብላክ አውት ሊያጋጥም ይችላል። የሆነ ወደ 80 ኪሎ ሜትር አካባቢ ያለውን ሪጅን ዲሪጅን እንለዋለን። ያ ዲሪጅን ኖርማል ጊዜ ያን ያህል አይናይዝድ አይደለም። እንደዚህ አይነት ክስተት በሚከሰትበት ግን የበለጠ ከታች ከላይ የሚመጣውን ቅንጣቶች ታች ድረስ ወርዶ የበለጠ አይናይዝ ያደርጉትና ከመሬት የተላከውን ሲግናል እዛው የመዋጥ ዲ አብሶርብሽን የሚባል ክስተት ያስከትላል። በዛ ጊዜ ኮሚኒኬሽን ቶታሊ ብላክአውት ሊያጋጥም ይችላል መረጃ ስለዚህ፣ በተለይ የበረራ ፖል አካባቢ የሚደረገው ጉዞዎች በሙሉ ወይም ይሰረዛሉ ወይም ዲላይ ያደርጋሉ ወይም ያዘገያሉ። ይሄ ሁሌ የሚደረግ ክስተት ነው። ያ ማለት በቢሊየን ዶላር ነው የሚስተጓጎለው ማለት ነው። ኢኮኖሚ ላይ ኢምፓክት አለው። በእንደዚህ አይነት ራዴሽን፣ ሁለተኛው ቀጥተኛ ራዴሽን ስለሆነ አስትሮኖቶች ተጋላጭ ናቸው። እነሱ ብቻ አይደለም ፍላይት ላይም ራሱ በፍላይት ሀይት 10 12 ኪሎ ሜትር ላይ ተሳፋሪውና ፓይሎቶች በተለይ ሁሌ ስለሚበሩ እነሱም ተጨማሪ ዶዜጅ ወይም ደግሞ የራዲየሽን ሰውነታቸው ላይ ገብቶ ለካንሰር የሚያጋልጥ አደጋ ሊደርስባቸው ይችላል። ሲኤምኢ የምንለው ፕላዝማው ራሱ ከፀሐይ ተነስቶ ወደ እኛ ሳይድ ወደ መሬት ከደረሰ ይህንን ፓርቲክሎቹ ናቸው ራሳቸው ቅንጣቶቹ ናቸው ኮሮናል ማስ ኢንጀክሽን ነው የሚባለው በእንግሊዝኛ ተርሞ። ስለዚህ ፕላዝማ ሆት የሆነ ፕላዝማ መሬት ላይ መጣና የመሬትን ማግኔቲክ ፊልድ የውጭኛው አካል በጣም ይጫነዋል። በሚጫንበት ጊዜ አንደኛ ማግኔቲክ ፊልዱ በጣም ዲስተርብ ይሆናል። እሱ ብቻ ሳይሆን ተጨማሪ ፕላዝማ ወደ መሬት አዮኖስፌር ተጨማሪ ያስከትላል። ሳተላይቶች በሙሉ ይሄ የመደፈቅ አትሞስፌሪክ ድራግ እንለዋለን፣ በርናኦት እንዲያደረጉ እንዲቃጠሉ ነው የሚያስከትለው። ሳተላይቶች ኦርቢታቸው እስኪ ስቱ ወደ መሬት እንዲጠጉ ይደፍቃቸዋል። ኤሌክትሮኒክ ዲቫይሶች ይዛ ያሉትን በሙሉ መጀርመንት ወይም ለመለካት የተቀመጡ በጣም ሴንሲቲቭ ኤሌክትሮኒክ ፓርቶችን በተጨማሪ ፕላዝማ ሊቃጠሉ ይችላሉ። ኦቨርዶዝ ይሆናሉ። ስለዚህ ስፔስ ላይ ያለው እንዳለ ኢንፍራስትራክቸር በእንደዚህ አይነት ይጠቃል። ወደ መሬት ስንመጣ የመሬት ማግኔቲክ ፊልድ በሚረበሽበት ጊዜ ኤሌክትሪክ ፊልድ የመፍጠር ኢንዱስ የማድረግ ሳይንስ አለ። ኤሌክትሪክ ፊልድ ቫይብሬሽን በሚፈጠርበት ጊዜ ማግኔቲክ ፊልድ እንደምንፈጥረው፣ ስለዚህ መሬት እንደ ትልቅ ማግኔቲክ ባር ስለሆነች ያንን በሚረበሽበት ጊዜ መሬት ሰርፌስ፣ እኛ ያለንበት አካባቢ፣ ያው የምንኖርበት የምንረግጠው ሶሊድ ፓርቱ ማግኔቲክ ማቴሪያሎች ወይም እንደ አይረን እንደ ሌሎች ማናቸውም ብረት ብለን የምናስባቸው ማግኔቲክ ፊልድ ባህሪ ያላቸው መሬት ከራሷ ቆፍረን የምናወጣው ነው። ስለዚህ መሬት ኤሌክትሪፋይድ ትሆናለች፣ ኤሌክትሪክ ታስተላልፋለች። ይሄ ማለት ኤሌክትሪክ ፊልድ መሬት ላይ መንቀሳቀስ ቻለ ማለት አንደኛ፣ ወደ ትራንስፎርመሮች ይሄ ግራውንዲንግ ወደ መሬት ተጨማሪ ከረንት መሬት ላይ ዳምፕ ለማድረግ የምንጠቀምበት፣ በሱ ወደ ላይ ተመልሶ ኤሌክትሪክ ፊልድ ወይም ኤሌክትሪክ ከረንት ፍሎው ያደረግና ትራንስፎርመሮች በጣም ይሞቃሉ፣ እስከ መቃጠል ድረስ ይደርሳሉ። በበርካታ ገንዘብ ወጭ ተደግሮባቸው የተገጠሙ ትራንስፎርመሮች የመቃጠል ኦቨርሂት የመሆን እድል ያጋጥማል። እሱ ብቻ አይደለም፣ ረዣዥም ክሮስ ካንትሪ የሆነው የፓወር ትራንስሚሽን ራሱ ተጨማሪ ከረንት ላይ ላይ ይደርባል። ስለዚህ ሄዶ ሄዶ ወደ ግሪድ ወደ ቋት በሚሄድበት ጊዜ ከሚችለው በላይ አቅም ስለሚያጋጥመው ፓወር ግሪድ ላይ ወይም ደግሞ ይሄ ቋት የመብራት ኃይል የሚጠራቀምበት ቋት ላይ ችግር ይፈጥራል። እስከ መቃጠል ሊደርስ ይችላል። ስለዚህ በእንደዚህ አይነት ነገር ክስተቶች ተከስተዋል። በ1989 ካሪንግተን ኢፌክት የምንለው ስቶርም በጋጠመ ጊዜ ካናዳ ላይ ኩቤክ የምትባል ከተማ ለ9 ሰዓታት ያህል ነው። በሁለት ደቂቃ ውስጥ የተከሰተ ክስተት ለሁለት ደቂቃ ያህል የጋጠመ የመረበሽ ክስተት ለዘጠኝ ሰዓት ያህል ከተማ ሙሉ በብራት ሲጠፋ የሚያስከትለውን ከሄልዝ ኤሌክትሪሲቲ በመጥፋቱ የባንክ የማናቸውም ትራንዛክሽን የሚባለው ነገር ይቋረጣል። ሆስፒታሎች ባካፕ ከሌላቸው ላይፍ በአይሲዩ ላይ የተቀመጡ ኤሌክትሪክ በመቋረጡ ብቻ የሰው ህይወት ሊጠፋ ይችላል። የተቃጠለውን የጠፋውን ለመመለስ የምታወጣው ወጪ ያለ ወይም ደግሞ ኤሌክትሪክ ባለመኖሩ ለአዲስ አበባን የሚያህል ለ9 ሰዓት ወይም ለ10 ሰዓት መብራት ቢጠፋ የሚያስከትለውን መገመት ይቻላል። በሌሎች ሀገሮችም እንደዛው። ስለዚህ በፓወር ላይ በጣም ኢምፓክት አለው። ህይወት ላይ ክሪቲካል የሆነ አደጋ ሊያስከትል ይችላል። የጠፈር የአየር ሁኔታን ማጥናት የሚያስከትለውን ጉዳት ከመተንበይ ባሻገር የፀሐይ ውስብስብ ተለዋዋጭነትና በምድር ላይ ያለውን ተጽዕኖ ለመረዳት ነው። የህዋ አየር ሁኔታን ማጥናት የሚያስገኘውን ፋይዳ ዶክተር ንጉሴ መዝገበ እንዲህ ያብራሩታል። ቀደም ብዬ የጠቀስኳቸው ጉዳቶች ፀሐይ በምትልካቸው ቅንጣቶች ወይም ኤነርጄቲክ ፓርቲክሎች ምንም ማድረግ አይቻልም። ያንን የፀሐይን አክቲቪቲ መቀየር አንችልም። በርካታ ሳትላይቶች በፀሐይ ዙሪያ ላይ ከመሬት ከፍ ብለው ተቀምጠው ይህንን መረጃ ሰብሶ ወደ መሬት የሚልኩት በተቻለ መጠን የሚያስከትለውን ጉዳት ቀድሞ አሴስመንት ለመስራት ነው። ስለዚህ እነዚህ ሶላር ፍሌር ያልኳቸውን ክስተት ሲኤምኢ ኮሮናል ማስ ኢጀክሽን ያልኳቸው አይነት ክስተቶች፣ ሌሎች ኤስኢፒ የሚባልም ማለት ሶላር ኢነርጀቲክ ፓርቲክሎቹ ከፀሐይ ተነስተው ወደ መሬትም ወደ ሌላ አቅጣጫም ይሄዳሉ። ስለዚህ በርካታ ሳተላይቶች በፀሐይ ዙሪያ ተቀምጠዋል። መሬትን ከፊት እና ከኋላ ሆኖ ተከትለው ስቴሪዮ ኤ እና ቢ የሚባሉ ሳተላይቶች እንደውም አሁን እነዚህ ሳተላይቶች ወደ ኦርቢት ከመላካቸው በፊት በጣም አስቸጋሪ የነበረው ለስፔስ ዌዘር በምናየውን ወደኛ ትይዩ የሆነውን የፀሐይን አካል የሚኖረውን እንቅስቃሴ መመልከት ይቻላል። ከ2030 ዓመት ጀምሮ እንደ ሶሆ የሚባሉ ሳተላይቶች በመሬትና በፀሐይ መካከል ቁጭ ብለው ያለውን ፊታችን ላይ ያለውን የፀሐይን የምናየውን አካል ያለውን መረጃ ሰብስበ አናላይዝ አድርገህ መረጃ መስጠት ይቻላል ነው። ፀሐይም እንደ መሬት የራሷ በራሷ ዙሪያ ስለምትዞር በጀርባ በኩል የሚከሰተውን ክስተት ወይም ያለውን ምን እንደሚፈጠሩ እነዚህ አክቲቪቲዎች ወደኛ ከመዞራቸው በፊት ምንም አይነት መረጃ አልነበረንም። ስለዚህ በጣም ፕሮሰስ አለው። ፍንዳታ ከመፈጠሩ በፊት እዛ የሚከማች ነገር አለ። ሳንስፖቶች ተፈጥረው ሳንስፖት እንላቸዋለን። እነዚህ አክቲቭ ሪጅን የፀሐይ ፓርት እነዛ በጀርባ በኩል እያሉ መረጃ ስላልነበረን ከዞሮ በኋላ ጊዜም አናገኝም ነበር። ስለዚህ ስቴሪዮ ኤ እና ቢ ከዛም ቀጥሎ ሌሎች ሳተላይቶች ተጨምረዋል። እነዚህ በሙሉ ቀድሞው መረጃ ከፀሐይ ሞኒተር በማድረግ በመመልከት ምን ያህል ሊያስከትል ይችላል ይሄ ሪጅን ወይም ይህንን ክፍል ሶላር ፍሌር ሊነሳበት ይችላል ወይ፣ ሴሚ ያስከትላል ወይ፣ ካስከተለስ በምን ያህል ፍጥነት ነው መሬት ላይ ሊደርስ የሚችለው ወይም ሳተላይቶች ላይ ሊደርስ የሚችለው ጥናት መረጃ እያሰባሰብክ አናላይዝ ትንተና እየተሰጠበት የሚያስከትለው ጉዳት ቅድመ ትንበያ የሚሰጥበት ማዕከል ማለት ነው። ውድ የሀገር ልጆች የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ የዚሁ መሰናዶ ቀጣይ ክፍል እናስደምጣችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም፣ በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ አይሉ ነኝ። ከሌሎች የኤፍም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ